ሳይንስና ሕብረተሰብ ግንቦት 26 ቀን 209 ዓም የኦሮሚያ ክልላዊ መንግስት ልሳን የሆነው የኦሮሚያ ቴሌቪዥን የክልሉን ትምህርት ጽህፈት ቤት ጠቅሶ በትምህርት ጥራት ላይ ያለውን ችግር ለመፈተሽ በተደረገው ጥናት የአንደኛ ክፍል ተማሪዎች የአፍ መፍቻ ቋንቋቸውን ማንበብና መጻፍ ላይ ችግር እንዳለባቸው ገልጸዋል። የኦሮሚያ ክልል ትምህርት ጽህፈት ቤት ችግሩን ለማስወገድ ተማሪዎቹ በቀላሉ ማንበብና መጻፍ የሚያስችላቸውን አዲስ የማስተማሪያ ዘዴ አዘጋጅቶ ካለፉት ሶስት ዓመታት ወዲህ በተግባር ላይ አውለዋል። ተግባር ላይ የዋለው የማስተማሪያ ዘዴ የአንደኛ ክፍል ተማሪዎች በፊት አባጫዳ ስሉ ሲማሩ የነበሩትን የአፋን ኦሮሞ ፊደል አሁን ላአጋማ በሚል ተክተዋል። አባ ጫዳን በመኋል ሕፃናት ተምረው ወደ አንደኛ ክፍል የገቡት ተማሪዎች በአዲሱ የማስተማሪያ ዘዴ እንደተደናገሩና ይህም ለአስተማሪዎች ትልቅ ችግር መሆኑ ተገልጸዋል። ይህ ጉዳይ በማኅበራዊ መገናኛ ዘዴዎች ከተሰራጨ በኋላ በሁለት ጎራዎች የተከፈለ ከፍተኛ ክርክር ቀስቅሷል። የመጀመሪያው ቡድን የአፋን ኦሮሞ ፊደል ቅደም ተከተል ተቀይሯል፣ ስለዚህ ወደ ቦታው ይመለስ የሚለው ሲሆን፣ ሌላው የፊደሉ ቅደም ተከተል ሳይሆን የተቀየረው የማስተማሪያ ዘዴ ብቻ ነው የሚለው ነው። የመጀመሪያው ቡድን በትዊተር ላይ አባ ጫዴ ቢሳ የተሰኘና ብሪንግ ባክ አባ ጫዳ የሚል ሃሽታግ በመጠቀም የፊደሉ ቅድመ ተከተል እንዳይቀየር ዘመቻ አካሂደዋል። በሌላው ጎራው ደግሞ በተለይም የክልሉ ትምህርት ጽፈት ቤት ጥናቱም በገንዘብ የረዳው የአሜሪካ የእርዳታ ድርጅት ዩኤስ.ኤድ እና ጥናቱ ላይ የተሳተፉት ባለሙያዎች ተቀየረ በሚሉት የአፋን ኦሮሞ ፊደል ቅድመ ተከተል ላይ መልስ ሲሰጡ ይገኛሉ። ጥናቱ ለምን ተካሄደ? ማን አካሄደው? እንዴትስ ተካሄደ የተባበሩት መንግስታት እቅድ በሆነው የምዕተ ዓመቱ የልማት ግቦች ውስጥ ደህንነት ቅነሳ አንዱ ነው ለዚህም መሠረታዊ ትምህርት እንደ ጀርባ አጥንት ይቆጠራል ማንበብና መጻፍ ለተማሪዎች በጣም አስፈላጊ ክህሎት መሆኑን ዩኤስኤድ ጠቅሷል ሰባ አገሮች የዩኤስኤድ ፕሮጀክት የሆነው ኢርሊ ግሬድ ሪዲንግ አሴስመንት ኤግራ ዘዴ በመጠቀም በ120 ቋንቋዎች ላይ የተማሪዎች የማንበብና የመጻፍ ችሎታ እየፈተሹ እንደሚገኙ የኦሮሚያ የትምህርት ጽፈት ቤት ኃላፊ ዶክተር ቶላ በሪሶ ለዶችቤሌ ተናግረዋል። እንደ አውሮፓውያኖቹ አቆጣጠር በ2010 ዓ.ም በኦሮሚያም የተማሪዎች የማንበብና የመጻፍ ክህሎት በዚሁ ዘዴ ተፈትሾ ጥናት መካሄዱንም ኃላፊው ዶክተር ቶላ ይናገራሉ። መቀመጫውን ዩኤስ አሜሪካ ባደረገው ለሪሰርች ትራያንግል ኢንስቲትዩት ጥናቱ እንደተሰጠና ከዩኤስ ኤድ በተገኘው ዘጠና ሚሊዮን ዶላር ኦሮሚያና አዲስ አበባን ጨምሮ ሌሎች ስድስት ክልሎች ላይ ጥናቱ እንደተደረገ ዶክተር ቶላ ይናገራሉ። ጥናቱ የገንዘብና የሌሎች ቁሳቁሶች እርዳታ የሚያስፈልገው ስለነበረ የትምህርት ሚኒስቴር ጨረታ እንዲካሄድ ማስደረጉን ዶክተር ቶላ አክሎበታል። ይህ ጥናት የተካሄደው በሁለተኛና በሶስተኛ ክፍል የሚገኙ ተማሪዎች ላይ ነው። በተለያዩ ክልሎች የሚገኙ 338 ትምህርት ቤቶች ተወስደው 13079 ተማሪዎች ላይ ጥናቱ ተደርጓል። በኦሮሚያም በ16 ዞኖች ውስጥ በ63 ትምህርት ቤቶች ላይ ጥናቱ ተካሂዷል። ፍለተመን በዚህ ጥናት የተሳተፉት የአዲስ አበባ ዩኒቨርሲቲ መምህራኖች፣ ከአንደኛ እስከ አራተኛ ክፍል ያሉት መምህራን፣ የትምህርት ጽፈት ቤቶች እና የመምህራን ኮሌጅ ባለሙያዎች መረጃ ወይም ዳታ መሰብሰባቸውን ዶክተር ቶላ ይናገራሉ። በአዲስ አበባ ዩኒቨርሲቲ በአፋን ኦሮሞ ክፍለ ትምህርት የሥነ ቋንቋ መምህር የሆኑት ዶክተር ቶለማርያም ፉፋ በዚህ ጥናት ላይ መሳተፋቸውን ይናገራሉ። በጥናቱም ጊዜ አምስት ይዘት ያለውና ተማሪዎች በቀላሉና ውጤታማ በሆነ መንገድ ማንበብና መጻፍ የሚያስችላቸውን ሪዲንግ ቤዝድ ማዘር ተንግ ቲችንግ የተባለውን የማስተማሪያ ዘዴ ሥራ ላይ ማዋላቸውን ዶክተር ቶለማርያም ገልጸዋል። አምስት ይዘቶቹ ምንድን ነው? ፎኖሎጂካል አዌርነስ የሚባል አለ ግራፎፎኖሚክ አዌርነስ የሚባል አለ። ፍሉዌንሲ፣ ቮካብላሪ እና ኮምፕሬንሽን። የመጀመሪያ ፎኖሎጂካል አዌርነስ ምን ያደርጋል? በቋንቋ ውስጥ ያሉትን ድምጾች ለይተው እንዲለዩ በጆሮቸው ብቻ እንዲለዩ የሚያስችል መጀመሪያ መምህሩ ያማረግ አለበት። እንደዛ ነው አካሄዱ። ከዛ ቀጥሎ የሚጻፈውን ፊደል ወይም ደግሞ ቁቤን እና ድምፁን አንድ ላይ እንዲያገናዝ የሚያደርግ የሚያስተምር ነው ግራፎፎኖሚክ አዌርነስ ይባላል። ከዛ በፍጥነት ደግሞ ማንበብና መጻፍ እንዲችል ያፍሉ የሚባለው ሬት አለው አኩሬሲ አለው እንደገና ደግሞ ኤክስፕሬሽን የሚባል ሶስት ነገሮች አሉት። በፍጥነት ማንበብና መጻፍ መቻል አለበት፣ በትክክል መጻፍና ማንበብ መቻል አለበት፣ ትርጉም በሚሰጥበት መንገድ መስጠት አለበት የሚል ሶስት ነገሮችን ይዟል። ከዛ ቃላትን ይለምዳል። ከዛ ደግሞ ጽሁፎችን አንብቦ መረዳት ይችላል፣ ኮምፕሬንሽን እንደ ዶክተር ቶለማርያም ገለጻ በቋንቋዎች ውስጥ የትኛው ፊደል ተደጋግሞ እንደሚመጣ ወይም ፍሪኩዌንሲ ካውንት የሚለካ ፕሪሚየር ፕሮ የተሰኘውን ሶፍትዌር ተጠቅሟል። ከዜና ከልብ ወለድ እንዲሁም ከስድ ጽሑፍ ከአራት ሺህ ያላነሱ ቃላት ወደዚህ ሶፍትዌር በማስገባት ተደጋግሞ የመጣውን የፊደል ድምፅ ከቀላል ወደ ከባድ ለመጻፍ እና ለማንበብ የሚያስችል የፊደል ምልክት በቅድመ ተከተል እንደሚያስቀምጥ ተጠቅሰዋል። በዚህ መሰረት የተገኘው ውጤት ለምሳሌ በአፋን ኦሮሞ ፊደል ውስጥ ላ ከአ በላይ ተደጋግሞ መምጣቱን ይናገራሉ። ተደጋግሞ በመጡት ፊደላት ላይ በመመርኮዝ ለአንደኛ ክፍል አዲስ መጽሐፍ መዘጋጀቱንም ይናገራሉ። በመጽሐፉም ላይ ተማሪዎች በፊት የሚማሩበት አባጫዳ ፋንታ በላአጋማ እንዲማሩ መደረጋቸውን ዶክተር ቶለማርያም አክሎበታል። ሆኖም ይህን ግኝት ስህተቶች አሉት በሚል ባለሙያዎች ተችተውታል። ለምሳሌ አፋን ኦሮሞን ወደ ጉግል ትርጉም እንዲገባ እየሰራ ያለው ግራንድ አፋን ኦሮሞ ፕሮጀክት በሚል መጠሪያ የሚታወቀው የባለሙያዎች ቡድን ከ5 ሚሊዮን በላይ የአፋን ኦሮሞ ቃላትን በተመሳሳይ ሶፍትዌር ውስጥ በማስገባት ያገኘው ውጤት ፊደሎቹ ከላ ሳይሆን ከአ እንደሚጀምሩ በጽሑፋቸው ገልጸዋል። ይልቁንስ ላ በፊደል ተርታ ላይ በ13ተኛ ደረጃ ላይ እንደተቀመጠ ጠቅሷዋል። የዚህ ፕሮጀክት አባል የሆኑት የሥነ ቋንቋ ባለሙያ አቶ አማኑኤል ራጋ ይህ ዘዴ አለው ያሉትን ተጽዕኖ ለዶችቤሌ እንዲህ ሲሉ ገልጸው ነበር። ተቆፋ አፋኖ ተገርብራ ቁቤ አንደኛ ተማሪዎች ይህን የተምታታ ፊደል ተምረው ወደ ከፍተኛ ክፍል ሲሻገሩ ተመሳሳይ ፊደሎች የሚጠቀሙት የሌሎች ቋንቋዎች ፊደሎችም እንደዛው ሊመስላቸው ይችላል። ሁለተኛ የዚህ የአዲሱ የቁቤ አፋን ኦሮሞ ተአማኒነት ጥያቄ ውስጥ ነው ያለው። እውነት ይህ የቁቤ ችግር ነው ወይ የሚል ጥያቄ ማንሳት አለብን። ከዛ በተረፈ የቁቤ አፋን ኦሮሞ ከኦሮሞ ቋንቋ ታሪክና ከህዝቡ ጋር የተገናኘ ነው። የኦሮሞ ማንነት በዚህ ሰዓት የሚገለጸው ወይም ኦሮሞነትን ለመግለጽ የቀረው ነገር ካለ ቋንቋው ነው። ስለዚህ ይህ ከማንነት ጋር የተቆራኘ ነገር መነካካት አስፈላጊ አይደለም። ትጡቁን በርባሳ የኦሮሚያ ትምህርት ጽሕፈት ቤት ኃላፊ ዶክተር ቶላ ግን ለአጋማ የሚለው ቅድመ ተከተል ለአንደኛ ክፍል ተማሪዎች የተዘጋጀ የማስተማሪያ ዘዴ እንጂ የተለመደው አባጫዳ የሚለውን የፊደል ቅድመ ተከተል የቀየረ አይደለም ይላሉ። ግን ከባለሙያዎች የተነሱ ችለተኝነት ትልቅ ችግር እንደነበረ ሳይጠቅሱም አላለፉም። የተለመደው አባ ጫዳ አልተቀየረም፣ የተቀየረው የማስተማሩ ዘዴ ነው ብለህ ለማስረዳት ብትሞክር ሰው ግራ ሊገባው ይችላል። ተማሪዎችን መጀመሪያ አባ ጫዳ የሚለውን እስከ መጨረሻ ድረስ ካስተማርክ በኋላ የማንበብና መጻፍ ማስተማሪያ ዘዴ ነው የተባለውን ለአጋማ ብታስከትል ኖሮ ችግር አልነበረም። ከላይ የሚጀምረውን ፊደል ሰው በመጽሐፉ ሲመ በመመለከት የቁቤ አፋን ኦሮሞ ቅደም ተከተል ተቀየረ የሚል ድምዳሜ ላይ መድረሱና መከራከሩ ትክክል ነበረ። ባለሙያዎችን ለምን ቀይራችሁ ተብለው ሲጠየቁም በመዋዕለ ሕጻናት የተለመደውን ፊደል ተምረው ስለሚመጡ የሚል መልስ ተሰጥቶ ነበር። ከከተማዎች በገጠር ያለው አብዛኛው ተማሪ መዋዕለ ሕጻናት ስለሌለ የተለመደውን ፊደል የት ተምረው ይመጣሉ ብዬ ጠይቄያቸው ነበር። የኦሮሚያ ትምህርት ጽፈት ቤት ህብረተሰቡንና አብዛኞቹን ባለሙያዎች ለማስተማሩ ዘዴ አለማሳወቁን ዶክተር ቶላ እንደ ችግር ይቀበላሉ። በጥናቱና መጽሐፉን በማሳተም አስተዋጽኦ የነበራቸው ዶክተር ቶለማርያም ዶክተር ቶላ ያቀረቡት ሀሳብ ይጋራሉ። ባለፈው ይሁድ የክልሉ ትምህርት ጽህፈት ቤት ባለሙያዎች በመሰብሰብ በአንድ ወር ውስጥ መጽሐፉ እንዲገመገም፣ የጎደለው እንዲሟላ መወያየታቸውን ለመረዳት ተችሏል። በስብሰባው ላይ የተሳተፉት ዶክተር ቶለማርያም እንዲህ ይላሉ። ኤ እስከ ዘድ ያለው አልፋቤቲክ ኦርደርም ያስፈልጋል ተባለ። ያን ማድረግ ይቻል ነበር። አሁንም ቢገባ መልካም ነገር ነው። በመጀመሪያው ገጽ ላይ ማስገባት ይቻላል። ዶክተር ቶላም ያለው እሱ ነው እና ከዛ የተረፈ ደግሞ አሁን ሌሎች ድርጅቶች አሉ አጠቃላይ በሶስት አመት አሁን ሶስት አመት ሁኖታል መጽሐፉ ገበያ ላይ ማን ነው ትምህርት ቤት ከገባ ያን እየተከታተለ ትምህርት ቤቱን ማስተማር ዘዴው መምህራንን ቤተሰብን እየጠየቀ ሪሰርች የሚያደርግ አካል አለ። ያ መጽሐፉ አሁን ከተወሰኑ ወራት በኋላ እንደገና ሪቪው አድርጎ እንደገና ለማተም ዝግጅት ላይ እየተደረገ ነው። ስለዚህ ከዛ ጋር ሂዶ ያሉት ድክመቶች በቢሮ በኩልም በነሱ በኩልም የመጣው አሻሽሉ እንደገና ማሳተም ይቻላል ማለት ነው። የሥነ ቋንቋ ባለሙያው አቶ አማኑኤል ራጋ ትምህርት ጽህፈት ቤቱ ሊያደርግ ያቀደውን ለውጥ ተቀብለው፣ ውጤቱን ግን ቆይቶ የሚታይ ይሆናል ብለዋል።